አብይ ርዕስ የዕለቱ አብይ ርዕስ የወቅቱን የኢትዮጵያ ሁኔታ በባለሙያ ያስገመግማል። ነባር የፖለቲካ ተንታኙ አቶ መድኃኔ ታደሰ ይሆናሉ እንግዳችን ባልደረባችን ፒተር ሃይንላይን የተለያዩ ጥያቄዎችን አንስቶ በስልክ ከአዲስ አበባ አነጋግሯቸዋል ፒተር በቅድሚያ የሰነዘረው ጥያቄ በዛሬው ትልቅ ስብሰባ ወቅት በህወሀትና በሌሎቹ የኢህአደግ አባል ድርጅቶች መካከል የኃይል ሚዛኑ ምን ይመስላል? የሚል ነበር። አቶ መድኃኔ ይመልሳሉ። በአሁኑ ወቅት ያው ሁሉም የኢህአዴግ አባል ድርጅቶች ኦልሞስት ተመጣጣኝ ተሰሚነትና ተጽዕኖ ነው ያላቸው እና ወደ ጋራ አመራር የመምጣት ሁኔታ ነው ያለው። የኃይል ሚዛኑ ኦልሞስት ተመጣጣኝ ነው። በሚወስዱት ምርጫም በጣም በምክክርና በሰፊ ውይይት በመግባባትና በመደራደር የሚሆን ይመስለኛል። ሁለተኛው ፒተር ለአቶ መድኃኔ ያቀረበላቸው ጥያቄ ሰራዊቱን የተመለከተ ነበር። ይህንን በመሰለው ሁኔታ የወታደሩ ስልጣን ከፍ ይላል። በቅርቡ ለከፍተኛ መኮንኖች ከተሰጠው ሹመት አንጻር ሚናውን ገምግሙልኝ ብሏቸዋል። በአሁኑ ወቅት መቼም ሽግግር ባለበት ሁኔታ የሰራዊቱ ሚና እና ተሰሚነት ከፍተኛ ሊሆን ይችላል። ግን ከኢህአዴግ እና ከህወሀት ታሪካዊ አመጣጥ ሲታይ ወታደራዊ ክንፉ የበታች እና ተጠሪነቱ ለፖለቲካ ክንፉ ነው። የበላይነት የያዘው በረዥም ጊዜ ሂደት የፖለቲካ ክንፉ ነው። ከዚህ አንጻር አሁን አዲስ ይሄን ሁኔታ የሚቀይር ይፈጠራል ብዬ አልገምትም። ዋናው ነገር አሁን ምንድን ነው፣ መለስ እንደ ጠንካራ መሪ በሌለበት ሁኔታ ሰራዊቱ፣ ወታደራዊ ክፍሉም ሌላውም ቢሆን ሞር ለጋራ አመራሩ ነው ተጠሪነቱ የሚሆነው ማለት ነው። ስለዚህ የጋቨርናንስ እና የፓወር ሪሌሽኑ በዛ የሚቀረጽ ይመስለኛል። ሌላው ሞር ጠንካራ የሆነ ህገ መንግስታዊ ስርዓት ካለ የበለጠ ለህገ መንግስቱና ለጋራ አመራሩ ለፓርቲው፣ ለገዢው ፓርቲ የሚሆንበት ሁኔታ ነው የሚፈጠረው። ህወሀት በአሁኑ ወቅት በኢህአደግ ውስጥ ተጽዕኖው ሊያንስ ይችላል ይላሉ። ሌላው ፒተር ለአቶ መድሃን የወረወረው ጥያቄ ነበር። ወል እንግዲህ የመለስ አለመኖር ኢህአዴግን ወይም የኢትዮጵያ መንግስትን ብቻ ሳይሆን ህወሀትንም ጭምር ከፍተኛ ችሎታና አቅም እንደሚያሳጣው ግልጽ ነው። ዋናው ነገር ግን ከቅርብ አመታት ወዲህ በተለይ ከህወሀት ክፍፍል በኋላ ያለፈው ኤርትራ ጦርነት በኋላ በነበረው ክፍፍል ሌሎች የኢህአዴግ አባል ድርጅቶችም ተመጣጣኝ ተጽዕኖ በኢህአዴግ ላይ የሚፈጥርበት ሁኔታ ነበር የተፈጠረው። ያ ሂደት ቀጥለዋል። በተለይ አሁን መለስ በማይኖርበት ሁኔታ የኢህአዴግ ውስጥ ያለው የስልጣንና የሀይል ሚዛን ቅርርብና ክፍፍል ሞር ወደ ውክልና ከቁጥጥር ይልቅ ወደ ውክልና ያመዘነ ተመጣጣኝ የሆነ ተጽዕኖ እንዲኖራቸው እና ይሄም በጋራ አመራር ሞር ፓርቲስፓቶሪ ሞር ኮንሰልተቲቭ የሆነ ፓወር ሪሌሽንስ በኢትዮጵያ እንደሚኖር ነው። ስለዚህ አጠቃላይ የኔቸር ኦፍ ኢትዮጵያን ፖለቲክስ ራሱ ይቀይረዋል። ከዚህ አንጻር ሞር እኩልና ተመጣጣኝ መሆን ተመሳሳይ የሆነ የተጽዕኖ አቅም የመኖር ሁኔታ ይፈጠራል የሚል ግምት ነው ያለኝ። በዚህ መልኩ ነው የማየው። ስለዚህ ጥያቄው ብዙ የተሳሳተ አይመስለኝም። ፒተር በመጨረሻ አቶ መድኃኔን የጠየቃቸው አዲስ የሚመሰረተው መንግስት እስካሁን የነበረው አሰራር ሊቀይር የሚችል ይመስልዎታል ወይ የሚል ነበር። ከአሁን በኋላ ወደ ኋላ መመለስ የሚቻል አይመስለኝም። እንግዲህ የፖለቲካ ስልጣን ሁኔታ እና አወሳሰኑ ክፍፍሉ ስለሚቀየር በረዥም ጊዜ በሂደት ኢትዮጵያ ውስጥ አሳታፊ የሆነ የሁሉም ፍላጎቶች አኮመዴት የሚያደርግ ግምት ውስጥ የሚያስገባ የፖለቲካ ሂደት ቀስ በቀስ እየጨመረ እና እየተስፋፋ ይሄዳል የሚል ግምት ነው ያለኝ። ስለዚህ ሁኔታው በቀላሉ የሚታይ አይደለም። ብዙ ለውጦች ወደፊት ለማምጣት በርከፋች ሊሆን የሚችላል ሂደት ነው፣ ግን ፕሮሰሱ ነው ዋናው ወሳኙ። አቶ መድኃኔ የታደሰን እናመሰግናለን። አቶ መድኃኔን ያነጋገራቸው ፒተር ሀይንላይን ነበር። ከአዲስ አበባ በስልክን ያነጋገራቸው ነባር የፖለቲካ ተንታኝ ናቸው።